ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ታስረው ከነበሩ የትግራይ ተወላጅ የመከላከያ ሰራዊት አባላት መካከል ሀያ አንድ እስረኞች አሁንም በእስር ላይ እንደሚገኙ ጉዳያቸውን ሲከታተል የቆየው ሂዩማን ራይትስ ፈርስት የተባለ የመብት ተሟጋች ድርጅት አስታወቀ። የታሳሪዎቹ ቤተሰቦች በበኩላቸው ቤተሰቦቻቸው በምህረት እንዲፈቱ ከተወሰነላቸው በኋላ በመረጃ ስህተት ምክንያት ሊለቀቁ እንዳልቻሉ ተናግረዋል። ፍትህ ሚኒስቴር በበኩሉ የታሳሪዎቹ ጉዳይ በቅርቡ መታየት እንደሚጀምር አስታውቋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል። ዶክተር ይትባረክ ተፈሪ የተባሉ አስተያየት ሰጪ በእስር ላይ ይገኛሉ ከተባሉት 21 ሰዎች መካከል አንዱ ጥቅምት 25 ቀን 2013 ዓ.ም የታሰሩት ወንድማቸው እንደሚገኙበት ገልጸው በተያዘው የኢትዮጵያውያን አዲስ ዓመት በምህረት እንዲለቀቁ ውሳኔ አግኝተው እንደነበር ይናገራሉ። ቃሊቲ የሚገኙ እስረኛ ወንድማቸው ስም ቢጠቀስ ለወንድማቸው ደህንነት እንደሚሰጉ የገለጹት ዶክተር ኢትባረክ በመረጃ ስህተት ምክንያት የምህረቱ ተጠቃሚ አለመሆናቸውን ተናግረዋል። በአግባቡ ያለመጻፍና ያለማስተላለፍ እጃቸው ላይ ይዘው ሰዎቹ እንዳይጠጡ አደረጉ። በጣም አስቸጋሪ ጉዳይ ነው ያደረጉት። የታመሙ ሰዎችም አሉ። መፍትሄ አልሰጧቸው ሁለቱ ወር ሆኗቸው ያልተለቀቀበት ምክንያት አሁን ምንድን ነው? የእርስዎ ወንድም ማር ቀንሰው አስገቡት። ወረቀቱን ተስተካክሎ ከመከላከያ ስተምን ሚኒስተር ሄደ ቦርዱ አይተ የፈረመበት የጠቅላላ ፕሬዚዳንቷ ሀገር ጉዳይ ወይም ደግሞ ፌዴራል ፕሬዝዳንትን የፈረሙበት እያለ አሁንም ጉባኤ መታየት አለበት ብሎ ማሸት የፍትህ ሚኒስተር ችግር ነው። ሌላው አስተያየት ሰጪ አቶ ጉዑስ ትርፈ ለሰላሳ ዓመታት የኢትዮጵያ መከላከያ ሰራዊት አባል ሆኖ የሰራ ወንድማቸው የሰሜን ኢትዮጵያው ጦርነት በተቀሰቀሰ ማግስት ከስራ ምድቡ ተይዞ መታሰሩንና ላለፉት አራት ዓመታት በእስር ላይ መሆኑን ተናግረዋል። ወንድማቸው በአዲስ አበባ ቃሊቲ ማረሚያ ቤት ታስሮ እንደሚገኝ የገለጹት አቶ ጉዑሽ በይቅርታ እንዲፈታ ከተወሰነለት በኋላ በመረጃ ስህተት ምክንያት አለመፈታቱን ጠቅሰዋል። ምህረት ተደርጎለታል። ከነዛ በመቶ ሰዓ ስምንቱ ስድስት ሰዎች ቆሩ። ከዛ ሲቆሩ ያስቆራቸው ምክንያት ከሆን ብሎ ዝም ብሎ እንጂ መንግስት ምህረት አድርጓል። ለግማሻቸው ማዕርግ በመጨመር፣ ለግማሻቸው ደግሞ ከማዕረጋቸው በታች በማድረግ፣ ግማሻቸው ደግሞ ፍርዳቸው በመጨመር ወንድሜ አሁን አስራ አምስት አመት ከስድስት ወር ነው የሚለው ፍርዱ። ምህረት ተዘርጎለት የመጣ ደግሞ አስራ ስድስት አመቱ ጉነ የመጣ ስድስት ወር ስለጨመረ መውጣት ያለበት ኑረ ሙሎ ይዞታል እዛ ህት ሚኒስተር ማ ወደ አምስት ጊዜ ስድስት ጊዜ ተመላለትን፣ ተቀብለናል ተስተካክሎ መጡ አስተካክለነዋል። ግን ያስፈርመዋለን የሚፈርሙ አካል ግን የጠፋ በቃ ከሰሜን ኢትዮጵያው ጦርነት ጋር ተያይዞ የታሰሩት የትግራይ ተወላጅ የመከላከያ ሰራዊት አባላት ጉዳይን ላለፉት አራት አመታት ሲከታተል መቆየቱን የተናገረው ሂማን ራይትስ ፈርስት የተባለ ኢትዮጵያዊ የመብት ተሟጋች ድርጅት እስካሁን ያልተፈቱ ታሳሪዎች መኖራቸውን አስታውቀዋል። የድርጅቱ ምክትል ዲሬክተር አቶ መብርሄ ብርሃነ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የኢትዮጵያ መከላከያ ሚኒስቴር በአዲሱ ዓመት መግቢያ ላይ በርካታ ታሳሪዎችን በምህረት መልቀቁን አድንቀው፣ ሆኖም አሁንም በምህረት ያልተለቀቁ መኖራቸውን በምርመራ ማረጋገጣቸውን ገልጸዋል። አጠቃላይ የተፈቱት በሙሉ ናቸው ወይስ የቀሯሉ የሚል ዳሰሳ ለማድረግ ሞክረናል። ከታሳሪ ቤተሰቦች በስል ላይ ከነበሩ እና በይቅርታ በአዲስ አበባ ምክንያት በማድረግ ከተፈቱ ሰዎች እና ከሌሎች ምንጮች በአጠቃላይ ወደ ሀያ አንድ የሚሆኑ በአስራ አንድ ቦታዎች ማለትም በደብረ ታቦር፣ በባህር ዳር፣ ደብረ ማርቆስ፣ በእንጅባራ እና ሌሎች በሀዋሳም በቃሊቲም እንደዚሁም በታጠቅም እንደሚገኙ በኛ በኩል ባደረግነው የዳሰሳ ጥናት ማረጋገጥ ችለናል። ስለዚህ ጉዳይ በአሜሪካ ድምጽ የተጠየቀው የፍትህ ሚኒስቴር በበኩሉ የታሳሪዎቹ ጉዳይ በቅርቡ መታየት እንደሚጀምር አስታውቋል። በሚኒስቴር መስሪያ ቤቱ ስር የሚገኘው የይቅርታና ምህረት ቦርድ ጽህፈት ቤት ኃላፊ ተወካይ ወይኒ ገብረ ሚካኤል ለአሜሪካ ድምፅ በሰጡት ማብራሪያ በቅርቡ ቦርዱ ሲሰበሰብ ጉዳያቸው ይታያል፣ ለቤተሰቦቻቸውም ይኸው መረጃ ተነግረዋቸዋል ብለዋል። በጉዳዩ ላይ ዝርዝር መረጃ ከመስጠት ግን ተቆጥበዋል። ቤተሰቦቻችን እስካሁን አልተፈቱም ካሉን አስተያየት ሰጪዎች አንዱ የሆኑት አቶ ጉዑሽ ትርፈ ስለ ሁኔታው ለማስረዳት ወደ ትግራይ ጊዜያዊ አስተዳደር የጸጥታ ዘርፍ ጽህፈት ቤት ብንሄድም ሰሚ አላገኘንም፣ በአግባቡም አላስተናገዱንም ብለዋል። በቅሬታው ዙሪያ ከክልሉ ጊዜያዊ አስተዳደር ቃል አቀባይ አቶ ረዳይ ሐለፎም አስተያየት ለማግኘት ብንጥርም የእጅ ስልካቸው ስለማይነሳ ለዛሬ አልተሳካም። አቶ መብሪሂ ብርሃነ በበኩላቸው የታሳሪዎቹ ጉዳይ በአስቸኳይ መፍትሄ ሊሰጠው ይገባል ብለዋል። የፌዴራልና የጊዜው አስተዳደሩ ደግሞ ሊነጋገሩበት ይገባል። ለምን ላይ ያልተራጥጡ ነው መነጋገር አለባቸው ብለን በእኛ በኩል መልእክት ማስተላለፍ እንፈልጋለን። የኢትዮጵያ መከላከያ ሚኒስቴር ባለፈው ዓመት መጨረሻ ላይ ባወጣው መግለጫ የ2017 አዲስ ዓመትን አስመልክቶ ጉዳያቸው በወታደራዊ ፍርድ ቤቶች ታይቶ እስከ ሞት ቅጣት የሚደርስ ፍርድ የተወሰነባቸው 178 የሰራዊት አባላት በምህረት እንዲለቀቁ መንግስት መወሰኑን አመልክተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ